ከገዢው ፓርቲና ከአገር አቀፍ ፓርቲዎች ለድርድር የቀረቡ አጀንዳዎችን የሚያጠናቅረው የአጀንዳ አደራጅና የሚዲያና የኮሚኒኬሽንስ ኮሚቴ ዛሬ ስራውን ጀምሯል። ድርድሩ ሊጀምር የሚችለው ፓርቲዎቹ በተደራጁት አጀንዳዎች ላይ ከስምምነት ከደረሱ በኋላ መሆኑን ተገልጿል። በተቃዋሚ ፓርቲዎች ከቀረቡት አጀንዳዎች መካከል የፖለቲካና የህልና እስረኞች መፈታትና የጸረ ሽብር ሕጉ መሻሻል እንደሚገኝበት የመኢአድ ምክትል ፕሬዚደንት ለአሜሪካ ድምጽ ሬዲዮ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። በገዢው ኢህአዴግና በሀገር አቀፍ ፓርቲዎች መካከል የሚደረገው ድርድር በሚመራበት ሰነድ ላይ ከስምምነት በመደረሱ አሁን ትኩረቱ በአጀንዳዎች ላይ ሆኗል። ኢህአዴግና ተቃዋሚዎቹ በምን በምን ጉዳዮች ላይ እንደሚደራደሩ ገና አልተወሰነም። ሁሉም ግን በድርድሩ እንዲነሱ የሚፈልጓቸውን አጀንዳዎች የአጀንዳ አደራጅና የሚዲያና ኮሚኒኬሽን ኮሚቴ ለሚባለው አካል አስረክበዋል። ኮሚቴውን የኢትዮጵያ ዲሞክራሲያዊ ህብረት ኢድህ ሊቀመንበር አቶ ገብሩ በርሄ በሰብሳቢነት ይመሩታል። የኢህአዴግ ተወካይና በፓርላማው የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደስላሴ እንደዚሁም የኢራፓ የህዝብ ግንኙነት ኃላፊ አቶ መላኩ መሰለ ደግሞ በአባልነት ይገኙበታል። ይህ ኮሚቴም ነው ገዢውን ኢህአዴግን ጨምሮ ከተደራዳሪ ፓርቲዎች የቀረቡለትን አጀንዳዎች ዛሬ መመልከት የጀመረው። አጀንዳዎችን በተናጠልና ሰብሰብ ብለው በጋራ ያቀረቡ ፓርቲዎች አሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዝዳንት አቶ ሙሉጌታ አበበ ለአሜሪካ ድምፅ እንዳስረዱት አምስት ተቃዋሚ ፓርቲዎች ለምሳሌ ተመሳሳይ አጀንዳ በየግላቸው አቅርበዋል። አምስቱ ፓርቲዎች አንድ ላይ አጀንዳውን አንድ ላይ ነው ያዘጋጀ ነው። ሲቀርብ ግን የጊዜ ሁኔታ ስለሆነ ሁሉም በተናጥል ነው እንዲቀርብ ያደረገው። አጀንዳው አንድ አይነት ነው የቀረበው፣ ግን መተናጥል ነው በጋራ ማቅረብ አይቻልም ነበር። በአንድ ደብዳቤ ማቅረብ እንችል ነበር። በጋራ የምናቀርብ እያንዳንዱ ማጠም ነው የሚኖርበት። በግልም ቢቀርብ እያንዳንዱ ማጠም ይዞ ስለሚሄድ አጀንዳው ግን አንድ አይነት ነው። አስራ አምስት አጀንዳ ነው የቀረጽ ነው። ያንን አመጋግበን ተመጋጋቢ የሆኑ አጀንዳዎችን አንድ ላይ አያይዘን የአምስቱን ፕሬዚደንቶች በተገኙበት ተነጋግረን ነው ያዘጋጀ ነው አጀንዳውን። ምናልባት እንግዲህ በግሉ ሲያስገባ ይሄን ልጨምር ብሎ የጨመረ ከሌለ በስተቀር አንድ አይነት ነው እንትኑ አጀንዳው። አምስቱ ፓርቲዎች ካቀረቧቸው አጀንዳዎች መካከል የፖለቲካና የሕሊና እስረኞች መፈታት፣ እንደዚሁም የጸረ ሽብር ሕጉ መሻሻል እንደሚገኙበት አቶ ሙሉጌታ አብራርተዋል። ያቀረብናቸው ሶስተኛው ዋና ብለን የምንይዘው ሀገሪቱ ውስጥ ያሉት የፖለቲካ ፓርቲዎች ምህዳር ለማጥፋት አዋጁን መነሻ አድርገን ገለልተኛ በሆነና ሁሉን አቀፍ ሁሉም የሚያምንበት አካል እንዲቋቋም ማድረግ ነው። አዋጆችን መፈተሽ ነው ዋናው አጀንዳ ብለ የሚው ይህም ሆኖ በአምስቱ ፓርቲዎች የቀረቡትን አስራ አምስት አጀንዳዎች ጨምሮ ከገዢው ኢህአዴግና ከሌሎቹ ፓርቲዎች የቀረቡት ሁሉ ገና ከስምምነት እንዳልተደረሰባቸው አቶ ሙልጌታ አስታውሰዋል። አጀንዳዎችን የመምረጥ ስራ ይቀረናል ነው ያሉት። የአጀንዳ አደራጅ ኮሚቴው ያጠናቀራቸው አጀንዳዎች በመጪው ሳምንት መጨረሻ ተደራዳሪዎቹ ፓርቲዎች በሙሉ ለሚገኙበት ስብሰባ እንደሚቀርቡም ምንጮች ጠቁመዋል። የትኞቹ አጀንዳዎች እንዳለፉ የሚታወቀው ድርድሩም ሊጀመር የሚችለው ከዚህ ስብሰባ በኋላ መሆኑም ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።